ማንነት መሰረት ባደረገው ጥቃት ሳቢያ ከምዕራብ ወለጋ ዞን ተፈናቅለው እየመጡ ያሉ የአማራ ብሔር ተወላጆች በየቀኑ ከሁለት መቶ በላይ ተፈናቃዮች እንደሚቀበሉ የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር አስታወቀ። በአማራ ክልል በአሁኑ ሰዓት ቁጥሩ ወደ አምስት መቶ ሺህ የሚጠጋ ተፈናቃይ አለ ያሉት ኮሚሽነር ዘላለም ልጅ ዓለም መንግስት በየወሩ ከ350 ሺህ በላይ ኩንታል ምግብ እያቀረበ ይገኛል። ይህም ከመንግስት አቅም በላይ ስለሆነ ግለሰቦችና መንግስታዊ ያልሆኑ ድርጅቶች የእርዳታ እጃቸውን እንዲዘረጉ ኮሚሽነሩ ጥሪ አቅርበዋል። የፌዴራል መንግስትም ማንነትን መሰረት አድርገው ጥቃት በሚፈጽሙ አካላት ላይ የማያዳግም እርምጃ በመውሰድ ተፈናቃዮችን ወደ ነበሩበት ቀይ እንዲመለሱ ሁኔታዎችን እንዲያመቻች ኮሚሽነሩ ጠይቀዋል። a sermos ganau ዝዝራለን ከምዕራብ ወለጋ ና ከሆሮ ጉድሩ ዞኖች የተለያዩ አካባቢዎች ተፈናቅለው ባህር ዳር ከተማ አባይ ማዶ ከክልሉ አደጋ መከላከል ና ምግብ ዋስትና ማስተባበሪያ ኮሚሽን በር ላይ ከተቀመጡት ውስጥ አብዛኛዎቹ በእድሜ የገፉ፣ ቀሪዎቹ ደግሞ ህጻናት ልጆች ያላቸው እናቶች ናቸው። ወይዘሮ ኑሪት አደም በሰማኒያዎቹ የእድሜ ክልል የሚገኙ የአይን ብርሃን የሌላቸው ተፈናቃይ ናቸው። ይኖሩበት በነበረው በምዕራብ ወለጋዋ ጃርዴጋ ጃርቴ ወረዳ ሸሽተው የመጡት ቡና ጣጭ ጎረቤቶቻቸው

ወይዘሮ ኑሪት በ1977 ዓ.ም ከወሎ በሰፈራ ምክንያት ነበር ወደ ምዕራብ ወለጋው ሆሮ ጉድሩ ጃርዴጋ ጃርቴ ወረዳ ይሄዱት። እንደ ወይዘሮ ኑሪት አገላለጽ ከ30 ዓመት በላይ በአካባቢው ኑረዋል፣ ወልደዋል፣ ከብደዋል፣ ሀብት ንብረት አፍርተዋል። የዓይን ብርሃናቸውን ያጡት የዛሬ 20 ዓመት ገደማ ነበር። አሁን የደረሰባቸው በደል ግን የዓይን ብርሃናቸውን ካጡበት ቀን እንደሚበልጥ ነው የተናገሩት። ትራንስፖርት ያለበት ቦታ እስኪደርሱ ድረስ ከእንጨት በተሰራ አልጋ ተሸክመው

आल्ल सुथल दू लोग वाले दियो मंडी जी हो बच्चे ये ना तक ሐረ አሞሮ ስትደርስ መኪና አገኛል። መቼም ብትደፋ ምን ብትልም ደህና መጣች። ወደ ሌላዋ ተፈናቃይ ዘወራል። ወይዘሮ ካሳይ ሁሴን ይባላሉ። ስድስት ልጆቻቸውን ይዘው እንደመጡ ይናገራሉ። ተወልጄ ያደግኩት እዚህ ጃርቴ ወረዳ ነው። ሌላ የማውቀው ቦታ የለም። ነፍሴን ለማትረፍ ዝም ብዬ መጣሁ ሲሉ አብራርተዋል። መቼም ዛሬ መቼም ተሰው ጋር ተኝ ብለን በጣም ሲኮር በጫካ ነው ሰዎቻችን ይቀሩት ክፈት እያለ ደጃፍ ደጃፍ ክፈት ወይ ተቆረቆረ ክፈት በገዛ ቤታችን በገዛ እንትናችን እንደዚህ በጣም ተዘጋይተን እዚህ ደረሰ። ይዤ መጣሁኝ፣ እንዴት አደርጋለሁ? አመጣኋቸው፣ እየገፈታሁ ነው። ወሎ አልዛሽ አገርሽ ገቢ ወሎ እየተባለ እየተገፈታተርን መጣን። መቼም እዚህ ደረሰ። የሁለት ወር አራስ ሕጻኗን አቧራ ላይ ይዛ ተኝታ ያገኘዋት መሬም ደሳለኝም የደረሰባትን እንዲህ ስትል አስረድታለች። በአስቸጋሪ ሁኔታ ውስጥ መሆኗን ትናገራለች።

ያዘጋጃችን ቦታ እንደርሳል። መሬት አንገባም። ሰማያ ነው ሰበስቡና ትህት እንደመጡ አናውቅም። ደፍጠ ይወላሉ። እኛ ቤት ነው ብለን እንቀመጣለን። ድንገት ይመጣሉ፣ ተቤት ውጡ እያሉ ያጠራቅሙናል። ያጠራቅሙና እንደ ፍየል ጥለው የተቀበሩት ወንድሞቻችን ዝም ብለው አልቀበርናቸውም። እነሱን ወሬ ሰውን ወርቁትና እኛ ሸሸን። በሮቻችንን ንብረታችንን ለቀን ቤታችንም ተቃጥሏል ተቃጥሏል ነፍሳችን ለማትረፍ ዝ ድረስ ለመድረስ በእግር የተሰቃየን ነው የደረስነው። ገንዘባችን አልያዝንም። እነዚህን ከሁለት መቶ በላይ የሚሆኑ ተፈናቃዮችን በተመለከተ ያነጋገርኳቸው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር ዘላለም ልጃለም የተፈናቃዮቹ ቁጥር እየጨመረ መሆኑን ተናግረዋል። ሰሞኑን ከወለጋ ሰፊ ቁጥር ያለው ተፈናቃይ የመጣን ያለው ወደ ሁለት መቶ ሰባ አንድ ሺ አካባቢ የነበረው የተፈናቃይ አሁን አራት መቶ ዘጠና አምስት ሺ አካባቢ ደርሷል። እኛ ቢሮ ጋር በቀን ሁለት መቶ ሶስት መቶ ሰው በላይ ይመጣል። ያው የእኛ ቢሮ የሚያደርገው ወደ መጀመሪያ የነበረባቸው ትውልድ አካባቢ ወደዛ እናጓጉዝና እዛ ላይ ድጋፍ አብዛኛዎቹ እንደሚናገሩት ከሆነ አያቶቻችን ናቸው ከዛ ቦታ ተነስተው የመጡ እንጂ ወላጆቻችን እንኳን ያንን ስፍራ አያውቁትም እያሉ ነው። እና ወደዛ ወስዳቸው ስታስቀምጧቸው ምንን መሰረት አድርጋቸው እሱን ያነስታለይን ጉዳይ በአብዛኛዎቹ በሰባ ሰባት ወደዛ አካባቢ ይሄዳሉ። እንዲሁም ደግሞ በስልሳዎቹም አካባቢ ወደዛ አካባቢ ይሄዳሉ። እዛው ወለጋ ተወልዶ ያደጓሉ ሲሆንና ምንድነው አንድ አካባቢ ላይ ሎድ ይፈጠራል። ለምሳሌ ሁሉም ባህር ዳር ላይ ነው የመጡትና ባህር ዳር ላይ ሊፈጠሩ የሚችልበት ሁኔታ አለ። ነገር ግን እነሱ ዞናችን እናውቀዋለን የሚሉትን እና ቤተሰቦቻቸውን የማያውቁ ከሆነ ለምሳሌ አብዛኛዎቹ ደቡብ ወሎ እና ሰሜን ወሎ ነው ያሉት። ቤታቸውን ለማወቁ ደውሉ ጃሬ ወታደራዊ ማሰልጠኛ አካባቢ የራሱን የቻለ ካምፕ አዘጋጅተን እዛ የሚሆኑት እዛ ሆኖ ድጋፍ ይደረግላቸዋል። ሰሜን ወሎ አካባቢ የሚመጡት ደግሞ መርሳ ላይ፣ ቆቦ ላይ እና ወልዲያ ላይ ካምፖች አሉ። እነዛ ካምፖች ላይ ይገባሉ። እዛ ድጋፍ ይደረግላቸዋል። ሌሎችን ደውሎ የሚመጡ ደውሎም ተጨማሪ ሀይቅ ላይ ያሉ እንደዛ ካምፕ አዘጋጅተን ነው እንዲኖሩ ምናደ ከዛ ውጭ ግን ቤተሰቦች ሲሆን የሚያውቁት ግን ከማህበረሰቡ ጋር ስለላ ተቀላቅለው እኛም ድጋፍ እያደረግንላቸው ማህበረሰቡ ውስጥም ደግሞ የተለያዩ ስራዎችን እየሰሩ የሚኖርበትም ሁኔታ ይፈጠራል። ድጋፉ ከማህበረሰቡ ጋር ስለሆኑ በርባቸው ሁኔታ የለም። በየጊዜው ድጋፋቸው እንሰጣለን። ወደ አምስት መቶ ሺህ የሚጠጋ ተፈናቃይ በአማራ ክልል ውስጥ አሁን አለ እያሉኝ ነው እና ክልሉ ይህንን ሁሉ ተፈናቃይ የማስተናገድ አቅም አለው? ምንድን ነው እያደረገስ ያለው? ወደ አምስት መቶ ሺህ አካባቢ ይጠጋል። ከዛም ያርፍ ይችላሉ አሁን የሚመጡ ስለሚኖሩ እሱ ብቻ ሳይሆን በክልሉ ውስጥ በተለያየ ምክንያት ስድስት መቶ ዘጠና አንድ ሺህ አካባቢ የሚሆኑ ዜጎች በአንበጣ የተጎዷሉ፣ ያለፈው ምርት ዘመን ማምረት ያልቻሉ እነነሱ ድጋፍ ይደረጋል። በኢፌክት ኒክቶ ሚሊነፍ በዳይሬክት ሳፖርትም በፐብሊክ ወርክ ይሰጣቸዋሉ። እንድጋፉ ሙሉ በሙሉ የክልሉ መንግስት፣ ከበር ለማድረግ ራሱ ስራውን ማኔጅ ለማድረግም እጅግ በጣም ፈተና ነው የሚሆነው ከሶስት መቶ ሀምሳ ሺህ በላይ ትንታደል በየወሩ ስርጭት ይቸሄዳል። ይህን ማኔጅ ማድረግ በራሱ ትልቅ ስራ ነው። እንደ ምታዩ ወደ ቀያቸው ማጓጓዝ ካምፖችን የማደራጀት በካምፕ ውስጥ የተለያዩ ኢንፍራስትራክቸሮችን የማዘጋጀት እነዚህ እነዚህ በጣም ሰፊ ስራ ትልቁ አቅማችን ህዝቡ ነው። ህዝቡ ለእነዚህ ተፈናቃዮች እስካሁን ድጋፍ እያደረገ ነው ያለበት አካባቢ አሁንም ይህን ድጋፍ አጠናክሮ እንዲቀጥል ነው መልእክት ማስተላለፍ የምፈልገው። መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች፣ ዩኤን ኤጀንሲዎች፣ ሲቪል ሶሳይቲዎች፣ እነዚህ እነዚህ ተፈናቃዮችን ድጋፍ ለማድረግ እንዳለባቸው ጥሪ ማስተላለፍ ፈልጋለሁ። ፌዴራል መንግስትም ተፈናቃዮችን ወደ ነበሩበት ቀይ እንዲመለሱ ሁኔታዎችን እንዲያመቻቹ ኮሚሽነር ጠይቀዋል። ከሰሞኑ መግለጫ የሰጡት የአማራና የኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊዎች በሁለቱ ክልሎች የሚከሰቱ የጸጥታ ችግሮችን ለመፍታት በጋራ እንደሚሰሩ አስታውቀዋል። የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊ አብርሃም አለኝ በኦነግ ሸኔ ላይ የፌዴራልና የክልል መንግስት እየወሰዱት ያለውን እርምጃ ቀጥለው አካባቢው ሰላም ሲሆን ተፈናቃዮችን ወደ አካባቢያቸው የመመለስ ስራ ለመስራት ስምምነት ላይ መደረሱንም ገልጸዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ በበኩላቸው በሁለቱ ክልሎች መካከል በተቃርኖ የቆሙ የመገፋፋት አካሄዶችን ወደ መልካም ተግባቦት ለመቀየር እየተሰራ መሆኑን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና